ዛሬ የአዲስ አበባ መንገዶች ጭር ብለው መዋላቸውን ያነጋገርናቸው አስተያየት ሰጪዎች ገልጸውልናል። ምክንያቱ ደግሞ ከአምስት ዓመታት በፊት የወጣውና በከፊል ተግባራዊ ሲደረግ ቆይቶ ሙሉ በሙሉ ተግባራዊ ይደረጋል የተባለውን የደንብ ቁጥር ሁለት ሺ ስምንት እዝባር ሁለት ሺ ሶስት የመንገድ ደህንነት ደንብ ትግበራን የተቃወሙ ታክሲ አሽከርካሪዎች የስራ ማቆም አድማ በማድረጋቸው ነው። በአዲስ አበባ ስቴዲየም አካባቢ ስራ አቁመው ተሰብስበው የተቀመጡ የታክሲ አሽከርካሪዎችን ተራ በተራ በስልክ አነጋግሬ ነበር። በርካታ የታ ታክሲ አሽከርካሪዎችን ያነጋገርኩ ሲሆን ዋነኛ የተቃውሞ ምክንያታቸው ደንቡ ተግባራዊ ከተደረገ ሁላችንም ከስራ ውጭ ያደርገናል የሚል ነው። ከእነዚህ ውስጥ የተወሰኑት አስተያየታቸውን እንደዚህ በማለት ገልጸዋል። ዛሬም ብቻ ሳይሆን ነገም፣ ከነገ ወዲያ የሚፈጠረውን ነገር አሁን እኔ ለምሳሌ ቤተሰብ አስተዳዳሪ ነው። ሺህ አምስት መቶ ብር ቤት ተከራይቼ ነው የምኖረው። ስለዚህ አሁን ሪከርድ ለሚለው ማለት ነው ሙያዬ እኔ ሹፍርና ሌላ ሙያ የለኝም ሲጀመር ማለት ነው። ስለዚህ አሁን መንጃ ፈቃድ ታገደ ማለት መስራት አትችልም ቁጭ በል ነው። ይህን ነገር ደግሞ ሲወጣ ህግም ማለት ነው ማለት ነው ይጎዳል፣ አይጎዳም እኛ ሀገር ጋ ይሄዳል፣ አይሄድም አልተባለም። እኛውን ለምሳሌ እንደ ቤት መኪና ቆመን አይደል የምንውለው ጠዋት አስራ ሁለት ሰዓት ተነስተን እስከ ማታ አስራ አራት ሰዓት ነው የምንሰራው። መንገድ ይዘጋጋል፣ ብዙ ነገር አለ። ደረበች ትቆሚያለሽ። ደንበኛ ምራሱ እዚህ ጋር እማ ይቻልበት ቦታ አውርደኝ ብሎ ከኛ ግ ያያዛል። በእኛ ስራ ላይ ህጉ አይሄድም በአጠቃላይ ማለት ነው። መጫኛ ቦታ አለ። እዚህ ጋር ደግሞ ገበያ ቦታ አለ። የእግረኛ ቦታ የለም። እዚህ ጋም ንግድ አለ። ብዙ ነገር አለ። በዛ መንገድ ላይ እንዴት ነው እኛ የምንችለው ነው የምልሽ። እዛ ጋ የሚነገድበት ቦታ ላይ አንቺ ቆመሽ የምችኝበት ቦታ ነው። ይመጣል አንዱ ፖሊስ ሲያባር አንቺ ላይ ዘሎ ብሽ ይገባል። ከዛ ትራፊክ ምን ይላል? ቅድሚያ በመከልከል እግረኛ ቅድሚያ ባለመስጠት ተብሎ ትከስሻለች። ያን ነገር ጥፋት ሳናጠፋ አንልም። አሁን ለምሳሌ አንድ እድል ብቻ ነው ያለኝ። የሚገርምሽ ነገር ማለት በዚህ ለቀኑ ውስጥ ሁለት የተከስሻለሁ። ከዛ በመቀጠል ደግሞ አንዱ ትልቁ ነገር ልንገርሽ፣ ከፍዬ መንጃ ፍቃድ የሚያዝ አልቻልኩም። የትኛው ሲስተም ኖሮ ነው ዋና መብራት የሚከፈልበት ቦታ መሰል ትችላላችሁ ተብለናል። እዛ ቦታ ስንሄድ ሲስተም የለም ተብለናል። ሌላኛው አስተያየት ሰጪ በበኩሉ በደንቡ ላይ እያንዳንዱ አሽከርካሪ ያጠፋው ጥፋት ተቆጥሮ በመጨረሻ ፍቃዱ ይሰረዛል በሚለው ላይ አይስማማም። ምቹ መንገድ በሌለበት ቦታ ላይ በታክሲ ተብሎ ምንም የተመቻቸ ነገር የለም። ሕጎች ታክሲ ላይ ብዙ ጊዜ ይጠነክራሉ። መንግስት ደግሞ ከምንም በላይ ያላሰበው ነገር በታክሲ ማለት ነው። ቢያንስ ከሰላሳ ቤተሰብ በላይ ያስተዳድራል ሹፌሩ አለ፣ የመኪናው ባለቤት አለ፣ ከመኪናው ባለቤት ሹፌሩ ከሹፌሩ ጋር ደግሞ የሚሰራ ረዳት አለ፣ ከረዳቶቹ ደግሞ ማለት ነው ሳንቲም ዘርዛሪዎች አሉ ተራ አስከባሪዎች እንኳን አሉ። አምስት በአምስታችን ውስጥ ምን ያህል ቤተሰብ አለ? ምን ያህል ሰው የሚተዳደር አለ? ይህምን ነገር አላሰበው መንግስት። እኛውን የምንፈልገው ዘላቂ መስቴ ነው። ስለ ህጉ መጀመሪያ ምንም እንደዚህ አይነ አምጥቶ በቃ ከዚህ በኋላ ህግ ጸደቅ አለን እንጂ መጀመሪያ ራሳችን እንድንዘጋጅ ያደረገን ነገር የለም። ምንም ባልተዘጋጀንበት ሁኔታ ነው፣ የሆነ ዱብዳ ነው የሆነ ነገሩ ማለት ነው። ጤና ይስጥልህ ጤና ይስጥልኝ። ጓድም ተቀብዬው ነው። እኔም ታክሲ ሹፌር ነኝ። እሺ፣ ምን ያህል ጊዜ የሆነ ታክሲ ስታሽከረከር? ይህ ስድስት አመት አክል ነድቻለሁ። ቅሬታችን ምን መሰለሽ፣ እሱን እየጠየቅኩት የነበረው ጥያቄ፣ አንድ ህግ ወጥቷል። ምናልባት ህጉ ህጉ ላይ እንደተጠቀሰው እስከ ሀያ አንድ ነጥብ ያስቆጠረ ጥፋት ነጥብ ያስቆጠረ አሽከርካሪ ነው ይሰረዛል የሚለውና ሀያ አንድ ነጥብ ድረስ አንድ አሽከርካሪ ጥፋት ሰርቶ ታዲያ መንዳቱ መቀጠል አለበት ወይ? ይህ ህግ መከበሩ ምንድን ነው ቅሬታ የሚያሳድርባችሁ የሚል ጥያቄ ነበር ያቀረብኩለት። አዎ ይህ ቅሬታ ደግሞ እኔ የምነግርሽ ሀያ አንድ እኮ ለሁለት አመት ነው። ለሁለት አመት ነው ያሳግዳል፣ ደግመች ተወጫለች ነው የሚባለው። ሁለት አመት ነው ስራ ፈትቼ የምኖርበት ዘመን ማለት ነው። አስራ አራት ነጥብ ደግሞ ለስድስት ወር ነው የሚባለው እኔ ቤተሰብ ያለኝ ሰሆኔ፣ ማለት እኔንም ራሴንም ቤተሰብንም ማስተዳደር ሰሆኔ፣ በዚህ ስራ ማለት ነው። የተከበረ ስራ ነው ምንሰራው፣ ማንም የማይሰራውን ስራ ማለት ነው። ኢትዮጵያ ውስጥ እኮ ይህን እኛ የምንሰራውን አክል ሰዓት ሚሰራ ያለ አይመስለኝ ሲ ወደፊትም ይኖራልም ይፈጠራልም ብዬ አላስብም። የአዲስ አበባን ጉዳይ እያንቀሳቀሰን ነው ያለነው እኛ ነን ብለን እናስባለን። እሱም በትግል በቃ ለብዙ ሰው መስዋዕትነት እየከፈልን ማለት ነው። እዛ ጋር መንገድ ትራንስፖርት አለ፣ እዚህ ጋር ትራፊክ አለ፣ እዚህ ጋር ህዝብ አለ። ህዝቡን ሁሉ በቃ ይሄን ሁላ ችለን የምንኖር ሰዎች ብንሞት እኛ ነው። ይህንን ህዝብ እየቻልን የምንኖር ሰዎች ላይ ህግ ስታወጪ አግባባለሁ ነው እውነት። የቤት መኪና ይከሰስ ቢባል ነገ ማምጣት የሚችልበት አጋጣሚ ይኖራል። ከፈለገም ሹፌር ይቀጥራል። ችግር የለበት። እኛ ገልችን የሰው መኪና ነው ሰርተን የምንኖሩ አብዛኞቻችን፣ የሰው መኪና ነው የምንነዱ። በዚህ ሽ ቤተሰቦቻችን የምናስተዳደር የምንኖር ሰዎች ነን። በቃ አብዛኞቻችን በቃ አስተዳደር በዛ ላይ ተሳቀን የምንኖርበት ሀገራችን ላይ የምንኖር አይመስለኝም። እኔ በግል ላይ አሁን ራሱ ያለንበት ቦታ ተሳቀን እየኖርን ነው። ወይኔ ማነህ ወይኔ ምናነ ምናም እየተባባልን ነው እየኖርን ያለ ነው። በጣም ይደብራል ያለው ነገር ብቻ መፍትሄውን ማምጣት ከቻለ ይቻል፣ ችግር የለውም። የሚቀማም ካለ ደግሞ እኛም መፍትሄ እንወስዳለን። እግዚአብሔር እስከፈቀደ ድረስ እንኖራለን፣ የምንኖርበት ድረስ እንኖራለን ብለን እናስባለን። እሱ ስሜቱ እንደ ስሜቱ ሁለት አመት ደግሞ የሰውን ጉሮሮ መዝጋት ማለት ከባድ የእኔ የእኔ ችግር የለውም። ቤተሰባል የቤተሰቡ ጉሮሮ መዝጋት ማለት ከባድ ነው ነው እያሰባሉናት በዚህ ጉዳይ ላይ አስተያየት እንዲሰጡን የአዲስ አበባና የፌዴራል ትራንስፖርት ባለስልጣን አመራሮችን በስልክ ለማግኘት ያደረግነው ሙከራ ያልተሳካ ሲሆን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ባለሙያ ምክትል ኢንስፔክተር አሰፋ መዝገቡን አግኝተን አነጋግረናቸዋል። ይሄ ቀጥታ እኛን የሚመለከት አይደለም። ያው ይሄ ትራንስፖርቱ ለምንድን የቆመው ምን ፋሲሊቲ እያደረጉ ነው ምን ምን መፍትሄዎችን እየሰጡ ነው የሚል ፌዴራል ትራንስፖርት ባለስልጣን በተደጋጋሚ ስብሰባም ላይ ናቸው፣ እና እነሱ ጋር በተደጋጋሚ ብትደውዪ የተሻለ ነው የሚሆነው። ምክንያቱም እኔ ምን አይዲያውም የለኝም ያለኝም መረጃ የለም። ዞሮ ዞሮ ስለ ህጉ ብቻ ነው ማውራት የሚችለው። ህጉ ምንድን ነው የሚከለክለው፣ ምን ደረጃ ሲደርስ ነው መንጃ ፍቃድ ሊያስቀማ የሚችለው፣ የመሳሰሉት ነገሮችን እሱ ህጉ ላይ የተቀመጠውን ነገር መናገር ይችላለሁ። ግን አሁን ለተደረሰው ችግር ምን መፍትሄዎች እየተቀመጡ ነው የሚለውን የፌዴራል ትራንስፖርት ባለስልጣንን ብታነጋግሬ የተሻለ ነው የሚሆነው ሲሆን፣ እሺ የፌዴራል ትራንስፖርት ባለስልጣንን መሞከሬ ይቀጥላል። ልን ግን በርካታ የታክሲ አሽከርካሪዎችን አነጋግሬ የነበርና ቅሬታዎች አሏቸው። ቅሬታቸው እነዚህ ነገሮች መንገድ ባልተሟላበት፣ የምናቆማበት ቦታ ባልተሟላበት፣ ነገሮች በሙሉ ባልተስተካከሉበት ሁኔታ አንድ ባለታክሲ እንደዚሁ በከተማው በጠቅላላይ ከተማው አወቃቀር ምክንያት አንድ ባለታክሲ በቀን ውስጥ ሶስት የአራት ሊቀጣ ይችላል ና ይሄ ተግባራዊ መደረጉ ከዛ ያለው እንችለናል ግን መንጃ ፈቃድ መቀማት ጋር የሚለው ተግባራዊ መደረጉ ግን እንዳንሰራ ማድረግ ነው። ሲስተሙ በሌለበት ሁኔታ ነው እኛ ላይ ተግባራዊ የሚደረገው። ትራፊክ ፖሊስም እኛ ላይ ይጨክናል። በየቀኑ ትራፊክ ፖሊሶችን እየለመንንነው ነው ሕይወታችንን የምንቀጥለው። አንዳንዶቹ ደግሞ ይረዱናል እንጂ መኖር የማንችልበት ደረጃ ነው ያለ ነው እና በዚህ ሲስተም ውስጥ ይህን ህግ አምጥቶ ተግባራዊ ማድረግ እኛ ላይ ምንም መፍትሄ አይደለም ይላሉ። ምቾት እርሶ የትራፊክ ፖሊስም ኖትና የመንገዱን ሁኔታ እንዴት ያውታል? የሚመች አሰራር ነው ያለው ነው የሚሉት። ይሄ ትክክለኛ ጥያቄ ነው የተነሳው። በተለይም በታክሲ ማቆሚያ የሚሆኑ ቦታዎች ተለይቶ ባልተቀመጥበት፣ በተለይም ሌሎች ተሽከርካሪዎችም መንገድ ይዘውብን ከዛ በኋላ እኛ አገልግሎት ለመስጠት ስንል ደረበን በማቆም ለጥፋት ልንዳረግ እንችላለን የሚለው የተለያዩ ጥያቄዎች ተነስተዋል። ዞሮ ዞሮ የጊዜው መራዘምም እነኝ እነኝ ችግሮች ከግምት ውስጥ በማስገባት መስተካከል የሚገባቸው ነገሮች እንዲስተካከሉ ነው። ማንም ሰው ሕግን በማክበር ዙሪያ እንዲጎዳ እንዲበደል ፈለግም መሆንም የለበትም እንደ ራሴም ቢሆን እንደ መሳሌትም ቢሆን ትራፊክ ፖሊሶችም ቢሆን ይህን ከግምት ውስጥ አስገብተው እያንዳንዱንና በጣም አነስተኛ የሆኑ ጥፋቶችን እንደዚህ አይነት ችግሮች ባሉበት ቦታ ሁሉ ታክሲ አሽከርካሪዎችን የተከታተሉ ክስ እየከሰሱ ሙያ ፈቃዳቸው እንዲቀሙ የሚደረግበት ሁኔታ የለም። ለዚህም የትራፊክ ፖሊሶች አቅጣጫ ተሰጥቷቸዋል፣ ተነግሯቸዋል። እያንዳንዷን ነገር እየተከታተሉ፣ ለምሳሌ ምንም ማቆሚያ በሌለበት ቦታ ሰው ለማውረድ ሲባል ቦታው ተይዞበት ግን ደርቦ ለጊዜው ለሰከንዳት ለደቂቃዎች ሰው ለማውረድ አገልግሎት በመስጠት ላይ ያለን ነገር ግን በቃ ቦታም ቢኖርም ባይኖርም አቁመሃል፣ ደርበሃል። ስለዚህ መከሰስ አለብኝ የሚል አቅጣጫ ከትራፊክ ፖሊሶችም እንዳይኖር ሁኔታዎችን አሳማኝ በሆኑ ጥፋቶቹ ለአደጋ የሚዳርጉ በተለይም ትልቁ ነገር መነሻ መሆኑ ያለበት በጣም ሁላችሁም እንደምታውቁት የትራፊክ አደጋው በጣም እየተባባሰ ነው። ስለዚህ የዚህ የሞት መጠኑ በየቀኑ የሚደርስ ሆነ የሞት መጠን ለመቀነስ ቢያንስ ስርዓት ያለው ህብረተሰብ፣ ስርዓት ያለው አሽከርካሪ መንገድ ላይ መፍጠሩ አስፈላጊ እንደሆነ ማንም ሰው ያምንበታል። አሽከርካሪዎችም ቢሆኑ ያምኑበታል። ነገር ግን ለእኛ የሚሆን ነገር ይመቻችልን ነው ይሄ ጥያቄ ተገቢ ነው። ጥያቄውን በተገቢ መልኩ የሚመለከተው አካል የሚመልስ የሆነ ዶሮ ዶሮ ለዚህም ሲባል ነው። አሁን እንግዲህ ያው የመቻቻሉ ነገር ጊዜው እስከተወሰነ ገደብ ድረስ እነሱም የተሻለ ነገር እስኪያገኙ ድረስ የተሻለ ነገር እስኪመቻችላቸው ድረስ የትራፊክ ፖሊሱም እያስተማረ እንዲሄድ ነው የሚደረገው እና አሁን የጠነሸረ ነገር ዞሮ ዞሮ የአዲስ አበባ የትራንስፖርት ችግር እንግዲህ የምናውቀው ነው። ጠይቃቸው ያሉኝ ሕጉን አናከብርም ሳይሆን ሕጉን ስናከብር አብሮም መመቻቸት ያለበት ነገር ስላለ ነው ነው የሚሉት እና በሶስት ወር ጊዜ ውስጥ ይፈታል ብሎ ያምናሉ። እንግዲህ ሆነ ይሄ አንዳንድ ጊዜ ከአንቺ የምትሰሪው መስሪያ ቤትሽን ወክለሽ የምችሉን ነገር ነው ልትናገር የምችው። አሁን የዚህ የመንገዱ ሁኔታ የታክሲ ፌርማታዎች፣ የመሳሰሉ ነገሮች በትክክል በደንብ ተሰርቶ አልቆ ይሄ ነገር ተግባራዊ ይሆናል ብዬ ምል ከሆነ ከኔ መስሪያ ቤት ውጭ የሆነ ነገር ነው እየተነበይኩ ያለሁት ማለት ነው። ነገር ግን መሆን እንዳለበት እኛ መስሪያ ቤታችንም ያምናል። በቃ የተመቻቸ ነገር ለአሽከርካሪዎች መኖር መቻል አለበት የሚል ነገር እናምናለን እንደ ይሄ ነገር ቢሆን ነው ብለን ሪኮመንድ የምናደርገው። ዞሮ ዞሮ ይስተካከላል አይስተካከልም፣ የሚመለከተው መስሪያ ቤት ይህን ነገር መልስ ሊመልስ የሚችልበት ነገር ይኖራል ብዬ ነው የማስበው።